ለሴቶች መብት፣ ለአካል ጉዳተኞች መብትና እኩልነት ተሟጋጅ ጠበቃዋ በዛሬው ዓለም አቀፍ የሴቶች ቀን አንድ ከፍተኛ ሽልማት አሸንፋለች። መሠረቱ ዩናይትድ ስቴትስ የሆነው ሄለን ኬለር ኢንተርናሽናል የዘንድሮ ስፒሪት ኦፍ ሄለን ኬለር አዎርድ የሄለን ኬለር መንፈስ ሽልማት ሰጥተዋታል። የተነበርሽም በአሁኑ ጊዜ የምትሰራበት ላይት ፎር ደ ወርልድ የተሰኘው ድርጅት ለመጀመሪያ ታላላቅ ክንዋኔዎች ላስመዘገቡ አካል ጉዳተኞች ሴቶች የሚሰጠውን አዲስ ዓመታዊ ሽልማት ዛሬ አስተዋውቃለች። ቆንጅታዬ የተነበርሽን ከናይሮቢ በስልክ አነጋግራታለች። የት ነበርሽ ንጉሴ፣ ስለ ጊዜሽ በጣም አመሰግናለሁ። እንኳን ለሴቶች ቀን አደረሰሽ። ዛሬ ስለተሰጠሽ ሽልማትም እንኳን ደስ ያለሽ፣ ደስ ብሎናል። ደ ስፒሪት ኦፍ ሄለን ኬለር፣ የሄለን ኬለር መንፈስ ሽልማት ድርጅቱንም ጭምር አስተዋውቂንና ባገኘ ሽው፣ እውቅና የተሰማሽንም አክለሽ እንግለጭልን። እንኳን አብሮ ደስ ያለን። በጣም አመሰግናለሁ። እንኳን አደረሰሽ። አንቺንም ቆንጅት እንኳን አብሮ አደረሰን። እንግዲህ ይሄ የሄለን ኬለር መንፈስ ሽልማት ቀደም ሲል አንቺም እንዳስቀመጥሽው፣ ሄለን ኬለር ብዙዎቻችን በተለይ በድሮ የትምህርት ስርዓት ውስጥ ያለፍን ሰዎች በሰባተኛ ክፍል መጽሐፍ ላይ ብዙ ኢትዮጵያውያን ስለ ሄለን ኬለር ታሪክ አንብበናል። በጊዜዋ አሜሪካዊት ሆና መስማት፣ ማየት እንዲሁም መናገር የማትችል ሴት ነበረች እና ይሄ ሽልማት ከ1959 ዓመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ሲሰጥ የቆየ ሽልማት ነው። እንግዲህ የሚሰጠው የሄለን ኬለርን ስራ ወይም እሷ የምታምንባቸውን እሴቶች መሰረት አድርገው በዚህ ዓለም ላይ ለውጥ አንጥተዋል ተብለው ለታመኑ ሰዎች ነው። እንግዲህ እስካሁን በጣም በርካታ ሰዎች ይህን ሽልማት ተቀብለውታል። አምና ላይ የተባበሩት መንግስታት ዋና ጸሐፊ የነበሩት ባንክ ሙን የዚህ ሽልማት ተቀባይ ነበሩ። ከዛ ቀደም ብሎ ደግሞ በነበረው አመት ቢለን ምልንዳ ጌትስ ይህንን ሽልማት አግኝተውታል። እንዲሁም ወደ ታች ስንሄድ ወደ ቀደሙት አመታት እነ ዴዝመንቱቱን ማግኘት እንችላለን። ከአፍሪካ በዋነኛነት እንግዲህ የሄለን ኬለር እሷ የምታምንባቸውን ነገሮች ይዘው በዓለም ደረጃ እንዲቀጥል ያደረጉ ሰዎችን እውቅና የሚሰጥ ሽልማት ነው። እንግዲህ ሽልማቱ በአካል የሚካሄደው እንደ አውሮፓውያን አቆጣጠር ሜይ ግንቦት ሁለት አካባቢ ነው። በእኛ ይመስለኛል የሚያዚያ መጨረሻዎቹ አካባቢ ነው። የሚያዚያ መጨረሻ ነው። ኒውዮርክ ሀያ ነው። ኒውዮርክ ነው የሚሆነው። ይሄ የሄለን ኬለር ኢንተርናሽናል በጣም ብዙ ዘርፎች ናቸው ያሉት። የሽልማት የሂማኒቴሪያን አዋርድ የሚባል ደግሞ አለ ለምሳሌ። የሂላሪ ክሊንተን ከዚህ በፊት አግኝቶት የነበሩት ሽልማት። ግን አንደኛው ካታጎሪ ስፒሪቱን መንፈሱን ጠብቀው ሄለን ኪለር ታምንባቸው ለነበሩ ነገሮች ተግተው እየሰሩ እና በዓለም ላይ በዛ ስራቸው ለውጥ ያመጡ ሰዎችን እውቅና መስጠት ነው የሚሆነው። ስለዚህ ይሄ እንግዲህ ዛሬ ከዓለም አቀፍ የሴቶች ቀን ጋር ተያይዞ እንዲነሳ ሆኗል ማለት ነው እኔም ሴት ከመሆኔ በተለይ ደግሞ በጣም ብዙዎቹ ከዚህ በፊት ሽልማቱን የተቀበሉ ሰዎች ስታይ ወይ ፈርጣማ የገንዘብ ጉልበት አለ፣ በለዚያም ደግሞ ስልጣን ያላቸው ሰዎች ናቸው ናቸውና እንዲህ አይነት በተለይ አካል ጉዳተኛ ሆኖ ከአፍሪካ ለዚህ ጉዳይ ቅድሚያ ሰጥቶ ጉዳዩን ማስኬድ መቻልና በዚህም እውቅና ማግኘት እንግዲህ ጥሩ ነገር ይሆናል ማለት ነው። እንኳን ደስ ያለች። ትልቅ ሽልማት ነው ለዚህ ሽልማት መብቃትሽ። በተነገረበት መግለጫ ላይ ለአካል ጉዳተኞች መብት የህዝብን ንቃት ለማሳደግ ለመብታቸው ለመሟገት በግል ባደረገችው ቁርጠኝነትና ለዚህም ጉዳይ ዓለም አቀፍ ድምጽ በመሆኗ ተሰጥቷታል ነው የሚለው። ያው ስራዎችሽን አድማጮቻችን በደንብ የሚረዱት ነው። ይህንን ሽልማት ማግኘትሽ ወይም በዚህ ደረጃ እውቅና ማግኘትሽ ለስራሽ ለወደፊቱ ስራሽ ምን አስተዋጽኦ አለው? እንግዲህ አንደኛው ነገር ምንድን ነው፣ ሄለን ኬለር እንግዲህ አሜሪካዊት ናት። ቀደም ሲል እንነጋገር እንደነበረው እና ረጅም ጊዜ በፊት የኖረች ሰው ናት። ይሄ ግን በሷ ጊዜ የነበሩ ችግሮች አሁንም ድረስ በዓለማችን ላይ እነዚህ አካል ጉዳተኛ የሆኑ ሰዎች የሚገጥሟቸው ችግሮች ናቸው። ስለዚህ አንደኛ የችግሩን ዓለም አቀፋዊ ይዘት፣ ሁለተኛ የለውጡን በጣም አዝጋሚነት ከሚፈለገው ጊዜ አንጻር እንግዲህ በጣም ዱሮ ነው። በጣም ረጅም ጊዜ ቆይታ ሆኗል ሄለን ኬለርን ታሪክ ከሰማን። ስለዚህ አንደኛ ዓለም አቀፋዊነቱ ሁለተኛ ደግሞ የለውጡን አዝጋሚነት የሚዘግብ ይሆናል። ያ እንግዲህ ምንድነው ሰዎች እንዲረዱትና የተሻለ ፍጥነት በጉዳዩ ላይ እንዲወስዱ ያስችላል ብዬ አስባለሁ። በተለይ በተለይ እኔ አሁን በጣም በምሰራው የአካል ጉዳተኛ ህጻናት ወደ ትምህርት ቤት መግባት ላይ ነውና ሄለን ኬለርም በጣም በትምህርት ታምን ነበረ እና ሰዎ ከተማረ ነፃ ይወጣል ብዬ አስባለሁኝ እና ከዚህ ስራዬ ጋራ ይሄ እውቅና ሁለታችንም፣ እኔም ሄለን ኬለርም ለምናምንበት የተሻለ ለአካል ጉዳተኛ ህጻናት ብሩህ ወደፊት ብለን በምናምንበትና ድምጻችንን ከፍ አድርገን በምንናገርበት አጀንዳ ላይ ከፍታ ይፈጥራል ብዬ አስባለሁ። ሌላው እንግዲህ በተለይ ደግሞ አካል ጉዳተኛ ሴቶች አሁን ላይ በጣም ትኩረት የሚሹ ሆነው አግኝተናቸዋል። ምክንያቱም ከአካል ጉዳተኞችም ይልቅ አካል ጉዳተኛ ሴቶች ተገቢ ቦታ ያልተሰጣቸው ናቸው እና እኔም ሄለን ኬለርም በአጋጣሚ በታሪክ አጋጣሚ ሴቶች ሆነን የተገኘን ሰዎች ነን። የእሷ ብቃት፣ የእሷ ችሎታ የሚል ሽልማት በዛሬው እለት አንቺም እንደምታስተዋውቂ እና እንደምታውጂ ነው በመግለጫው ላይ የተጠቆመው የነበረው እና ስለ እሱም ስገልጭልን በጣም ጥሩ እንግዲህ በተለይ ሽልማቶች እንደዚህ ተከታትለው ሲመጡ ለምሳሌ የአማራጭ ኖቤል ሽልማቱ ታህሳስ ላይ የተካሄደ ነበር አሁን ደግሞ ስድስት ወር የስዊድኑ የስዊድኑ ማለት ነው አዎ ራይት ላይ ቪዲዮ አዋርድ የምንለው ይሄ ደግሞ እንግዲህ አሁን ስድስት ወር ባልሞላ ጊዜ ውስጥ የመጣ ሁለተኛ ሽልማት ነው እና ይሄ የሚያሳየን አሁንም ቢሆን አካል ጉዳተኛ ሴቶች ስራ ገና ጎልቶ አልወጣም እና ብዙ ያልተነገረላቸው አካል ጉዳተኛ ሴቶች አሉ ስለዚህ ነው ዛሬ ላይ ከዚህ ከሄለን ኪለር መንፈስ ሽልማት መቀበሌ በተጨማሪ እኔ ብቻ ሳልሆን በጣም በርካታ አካል ጉዳተኛ ሴቶች በነገሮች መጥቀው ወጥተው መታየት ያልቻሉ አሉ እና በጣም ብዙ ሰው ደግሞ የሚያተኩረው አካል ጉዳታቸው ላይ ነው እንጂ የሚችሉት ነገር ላይ አይደለም። የማይችሉት ነገር ላይ ነው የሚያተኩረው እና ይሄንን ገጽታ ለመቀየር እንዲያስችል ነው የእሷ ችሎታ ወይም ሄር አቢሊቲስ የሚለው ሽልማት ከዚህ በኋላ የሚቀጥል ይሆናል በዓለም አቀፍ ደረጃ ለሚገኙ አካል ጉዳተኛ ሴቶች። በሶስት ዘርፎች ላይ የሚሰጥ ሽልማት ይሆናል። ለውጥ ላመጡ ቅድም እንደነገርኩሽ ትምህርት በጣም መሰረታዊ ነገር ነው ለእኔ ሕይወትና ለኔ ብቻ ሳይሆን ለብዙ አካል ጉዳተኛ ሰዎች ሕይወት በተለይ ጤናንም ስትመለከቼ አካል ጉዳተኛ ሴቶች ልጅ ወልዶ ከማሳደግ አንጻር፣ የስነ ተዋልዶ ጤናን አገልግሎት ከመጠቀም አንጻር በጣም ብዙ ተግዳሮቶች አሏቸውና ከዚህ አንጻር ጀግና የሆኑ ሴቶችን፣ ችግሮችን አልፈው በችግሮቹ ላይ ቆመው የታዩ ሴቶችን እውቅና የምንሰጥበት ነው። ሁለተኛው መብቶች ላይ ነው እንግዲህ የአካል ጉዳተኞች መብት አሁን በከፊል ተራምዷል፣ ወደፊት ግን አሁንም ተገቢው ደረጃ ላይ አልደረሰም። ሶስተኛው እንግዲህ በጥበብ እና በባህል እንዲሁም በስፖርት የምንለው ነው። ብዙ አካል ጉዳተኛ ሴቶች በዓለም አቀፍ ደረጃ ላይ አሉ። የዛሬዎቹ ሄለን ኪለሮች እነማን ናቸው? የት ነበርሽ ነው የሚተኩ ብዙ አሉ የሚለውን መልእክት ለማስተላለፍ ነው እና ከምሰራበት ድርጅት ላይት ፎር ዘ ወልድ ጋር በመተባበር ዛሬ ላይ እንግዲህ ጋዜጣዊ መግለጫውን ሰጥተናል። ሌሎች ዓለም ሊያውቃቸው የሚገባ ፈርጦች አሉ ሌሎች አጥቢያ ኮከቦች አሉ ልናወጣቸው የሚገባ በሚል ምናልባት እኔም ላደኩበት ብዙ ህይወቴንም ለሚገልጸው የአካል ጉዳተኛ ሴቶች ክብር፣ እውቅና፣ ሞገስ፣ እድል የምንሰጥበት አጋጣሚ ነው የሚሆነው ማለት ነው። ቆንጂት እንግዲህ የእሷ ችሎታ ወይም ሄሬቢሊቲስ የቻለችውን የምናከብርበት እንጂ ያቃታትን ስንዘክር ወይም ስናማረር የምንኖርበት አይሆንም።